ትግራይ ክልል ውስጥ በሚገኙ መጠለያ ጣቢያዎች ውስጥ ያሉ ኤርትራውያን ስደተኞች ላይ ጥቃት እየተፈጸመ መሆኑን በመግለጽ መፍትሄ እንዲሰጣቸው የሚጠይቅ ሰልፍ ያካሄዱት በአዲስ አበባ የሚገኙ የኤርትራ ስደተኞች ከተባበሩት መንግስታት ድርጅት ምላሽ እየጠበቁ መሆኑን ገለጹ። ስደተኞቹ ትላንት ባደረጉት ሰልፍ ትግራይ ክልል በሚገኙ መጠለያ ጣቢያዎች የሚገኙ ኤርትራውያን ስደተኞች ጥቃት እየደረሰባቸው ስለሆነም ወደ ሌላ ቦታ ይዛወሩ ሲሉ ጠይቀዋል። የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ አስተዳደር ኤጀንሲ በበኩሉ ለስደተኞች የደህንነት ከለላ እየሰጠን ነው ሲል ገልጿል። ከተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ማብራሪያ ለማግኘት ያደረገችው ሙከራ እንዳልተሳካ ገልጻ ፀሐይ ዳምጠው ተከታዩን ዘገባ ታስደምጠናለች። በአዲስ አበባ ከተማ በሚገኘው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ጽህፈት ቤት ፊት ለፊት ነው ኤርትራውያን ትናንት ሰላማዊ ሰልፍ ያካሄዱት። አቶ ሄርሞን ነጋሽ ከእነዚህ ኤርትራውያን አንዱ ሲሆኑ በትግራይ ክልል በሚገኘው የጻፂ የስደተኞች ካምፕ ውስጥ ሲኖሩ እንደነበር ገልጸው ከሰባት ወር በፊት በካምፑ ላይ ጥቃት በመድረሱ ወደ አዲስ አበባ እንደመጡ አስረድተዋል። አሁንም በክልሉ ሌሎች ካምፖች የሚገኙ ወገኖቻችን የጥቃቱ ሰለባ እየሆኑ ነው በማለትም የሰልፉን አላማ ገልጸዋል። እዛ ትግራይ ካምፕ ያሉ በማይ አይኒና በአዳሃሪሽ እዛ የተገደሉ የሞቱ ስላሉ ምንም አይነት የሕክምናና የምግብ አቅራቦት ስለሌላቸው እነሱ ወደ ዋስትና ያለበት ቦታ እንዲወጡ ነው የሰልፉ ዕላማው መጀመሪያ። ሁለተኛ ዕላማ ደግሞ እዚህ ተፈናቅለን የመጣን ከህንጻትና ከሽመልባ አዲስ አበባ ከገባን ሰባት ወር ሆነዋል። እዚህ ከመጣን አራ ይሁን ኪሳር ደግሞ ምንም አይነት አገልግሎት አልሰጠንም። የሕክምና ይሁን የመታወቂያም ምን አይነት ነገር አልሰጠንም። ሶስቱና ላማ ደግሞ እዚህ አዲስ አበባ በአራና ኤንግሳር የሚደረግ ኤርትራዊ ስደተኛ የሚፈቀደው አገልግሎት በአግባቡ እንዲሄድ ነው የነበረው። አቶ ተስፋውም ካሳም ሌላው በሰልፉ የተሳተፉት ኤርትራዊ ስደተኛ ናቸው። በሰልፉ ላይ ላነሷቸው ጥያቄዎች ከተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የተሰጣቸውን መልስ እንዲያብራርቷል። ትናንትና የተሰጠን መልስ አሁን የሶስት ወር አገዝና የመታወቂያ የሶስት ወር ጊዜያዊ ይሰጣቸዋል። የሪሰትልመንት ጉዳይ ሌላ ነገሮች ደግሞ እኛ ስለማን ወስ ነው በአስራ አምስት ቀን እናስታውቃቸዋለን መልስ ብለናል። በትግራይ ክልል ተጠልለው በአራት ካምፖች ይኖሩ ከነበሩ የኤርትራ ስደተኞች ከአምስት ሺህ በላይ የሚሆኑት በአዲስ አበባ ከተማ እንደሚገኙ የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ አስተዳዳሪ ኤጀንሲ ገልጿል። አቶ በአካል ንጉሴ የኤጀንሲው ቃል አቀባይ ናቸው። ስደተኞቹ የወጡት በሕፃፅና ሽመልባ የስደተኛ መጠለያ ጣቢያዎች ከሰባት ወር ከስምንት ወር በፊት ውሀት ጥቃት መክፈቱን ተከትሎ የስደተኛ መጠለያ ጣቢያዎቹ ስለተዘጉ ነው የወጡት። ስደተኞች የተወሰኑት ወደ ማይኒና አዲያሩች ስደተኛ መጠለያ ጣቢያዎች ወደ ዘጠኝ ሺህ የሚሆኑ ስደተኞች ገብተዋል። ከአምስት ሺህ በላይ ደግሞ አዲስ አበባ ውስጥ ተመዝግበዋል። እውነታው ምንድን ነው? ስደተኞች ከተማ በሚገቡበት ጊዜ የኢትዮጵያ መንግሥት የደህንነት ጥበቃ ያደርጋል። ሆኖም ግን የተለያዩ አገልግሎቶችን የሚሰጡት ዓለም አቀፍ ተቋማት ናቸው። ለምሳሌ ምግብ፣ በስደተኛ ጣቢያ ውስጥ ምግብ የማቅረብ ድርሻ የደብልዩ ኤፍ ፒ እና የሌሎች አጋር አካላት ነው። መጠለያ የሚሰሩ አሉ ለመሰረታዊ ፍላጎቶቻቸው ማሟያ የሚሆኑ ሌሎችንም ግባቶች የሚያሟሉ አጋር ድርጅቶች አሉ። ዓለም አቀፍና ሀገር በቀል እንደ አራ የከተማ ስደተኝነት እውቅና ቢሰጣቸው እንኳን እነዚህ ገና አመልካች ናቸው። ቢሰጣቸው እንኳን የተለያዩ ድጋፎችን የምናደርገው እኛ አይደለም፣ ዓለም አቀፍ ተቋማት ናቸው። አቶ በአካል አክለውም ኤጀንሲው ዋና ስራው ለስደተኞች የደህንነት ከለላ መስጠት ነው በማለት በአዲስ አበባ ሆነ በትግራይ ክልል ያሉ የኤርትራ ስደተኞችን በተመለከተ እየተሰራ ያለውን ስራ አስረድቷል። የኢትዮጵያ መንግስት የስደተኞችና ከስደ መላሾች ጉዳይ ኤጀንሲ ችግሩ የደረሰባቸው አካባቢዎችና አሁንም በማይ ዓይኒና አዲ ሀሩሽ ጥቃት እየደረሰባቸው ያሉ ስደተኞችን ደህንነታቸው ሊጠበቅ ወደሚችል አካባቢ ለማዛወር አስፈላጊውን ቅድመ ዝግጅት አድርገናል። በእኛ በኩል ለምሳሌ ዳባት ላይ ዘጠና አንድ ሄክታር መሬት ተቀብለን የተለያዩ ዓለም አቀፍ ተቋማት መጥተው መጠለያ ጣቢያዎችን እንዲሰሩ ሁኔታዎችን እያመቻቸን ነው። በጊዜያዊነት ለሚመጡ ስደተኞች ጊዜያዊ መጠለያ አዘጋጅተናል ትምህርት ቤቶችን እና የተለያዩ ተቋማትን ከአማራ ክልል መንግስት እና ከአካባቢ መስተዳደር አካላት ተነጋግረን ያን አድርገናል ለመጡ ወደ መቶ የሚደርሱ ስደተኞች አስፈላጊ የምግብ አቅርቦታል እዛ ቦታ ላይ እንደ መንግስት በእኛ በኩል ሀላፊነታችንን ተወሰናል ብለን ነው የምናምነው አዲስ አበባ ላይ ያሉት እንግዲህ የተለየ ጥቃት እንዳይደርስባቸው በየአካባቢው ሪፖርት ያደረጉትን ነው የተመዘገቡትን በያሉበት አካባቢ በሚኖሩበት አካባቢ ጥቃት እንዳይደርስባቸው አስፈላጊው ከለላ ይሰጣል። ችግሮችን ሲያጋጠሙ መፍትሄ እንሰጣለን። የእኛ ተቋም በቀጥታ የሚመለከታቸው ክፍሎች አሉ። ይህን የሚከታተሉ ያንን ሄዶ በማንኛውም ጊዜ ችግራቸው እንዲፈታ ያደርጋል። የሚመለከታቸው ዓለም አቀፍ ተቋማትም ድጋፍ እንዲያደርጉ በተለያየ ጊዜ መግለጫዎችን አውጥተናል፣ ጥሪ አቅርበናል። በእኛ በኩል በድጋፍ ላይ የተመሰረተ የከተማ ስደተኝነት ለመስጠት ፈቃደኝነቱን አሳይተናል። ነገር ግን የሚጠበቀው ድጋፍ እስካሁን ድረስ ወደፊት አልመጣም። በዚህ ጉዳይ ላይ በተባበሩት መንግስታት ድርጅት የስደተኞች ኮሚሽን ኃላፊዎችን ማብራሪያ ለመጠየቅ ያደረግነው ጥረት ለዛሬ አልተሳካም። ራሱን የትግራይ ክልል መንግስት ብሎ የሚጠራው በህወት የሚመራው አካል ባወጣው መግለጫ በኤርትራውያን ስደተኞች ላይ ጥቃትና መፈናቀል እየደረሰ መሆኑን የሚገልጽ ሪፖርቶች በእጅጉ እንዳሳሰቡት አመልክተዋል። በተባበሩት መንግስታት የሚመራ ዓለም አቀፍ ምርመራ እንዲካሄድ እንጠይቃለን በማለትም አክለዋል። ለአሜሪካ ድምፅ ፀሀይ ዳምጠው ከአዲስ አበባ